አሁን ወደ እለቱ አብይ ርዕስ የቀድሞ የዩኒቨርሲቲ መምህር ኃይለ ማርያም ደሳለኝ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር በመሆን ዛሬ ቃለ መሃላ ፈጸሙ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለኢትዮጵያ ሕዝብ ባደረጉ ንግግርም በሟቹ ጠቅላይ ሚኒስትር የተጀመሩ ስራዎችን እንደሚያስቀጥሉ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። እኔ አቶ ኃይለ ማርያም ደሳለኝ እኔ አቶ ኃይለ ማርያም ደሳለኝ በዛሬው ዕለት በዛሬው ዕለት በሕዝብ ተወካዮች ምክር ቤት ፊት ቀርቤ በህዝብ ተወካዮች ምክር ቤት ፊት ቀርቤ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሆኜ ስሰየም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሆኜ ስሰየም ለህገ መንግስቱ ታማኝ በመሆን ለህገ መንግስቱ ታማኝ በመሆን ከሀገሪቷና ከህዝቡ የተጣለብኝን ኃላፊነት ከሀገሪቷና ከህዝቡ የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት በታታሪነት እንዲሁም ህግንና ስርዓትን መሰረት በማድረግ እንዲሁም ህግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ። ስራዬን ለመፈጸም ቃል እገባለሁ። የስልጣን ሽግግሩ በዚህ መልኩ ተጠናቀቀ። አቶ ኃይለማርያም ደሳለኝም ቃለ መሐላ ፈጽመው የጠቅላይ ሚኒስትርነቱን ኃላፊነት በይፋ ተረከቡ። ከዚህ ቀደም 56 ብሔረሰቦች የሚገኙበትን የደቡብ ክልል አስተዳድረዋል። በሚኒስትርነት ማዕረግ የጠቅላይ ሚኒስትሩ አማካሪ እንደዚሁም በፓርላማው የመንግስት ተጠሪ በመሆንም አገልግለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው መስራታቸው ደግሞ የቅርብ ጊዜው ኃላፊነታቸው ነው። ከዛሬ ጀምሮ ደግሞ በይፋ የሀገሪቱ ጠቅላይ ሚኒስትር ሆነው በፓርላማው ተሰይመዋል። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ለኢትዮጵያ ሕዝብ ባደረጉት ንግግር ስለተሰጣቸው እድል አመስግነዋል። ከሁሉ በፊት የገዢውን ፓርቲ ኢህአዴግን ውሳኔ ተከትሎ የተከበረው ምክር ቤት በዛሬው ዕለት ይህንን ታላቅ ሕዝብ እንዳገለግል ለሰጠኝ የከበረ እድል ከልብ የመነጨ ምስጋና በትህትና ለማቅረብ እወዳለሁ። በእርግጥም ታላቅ እድል ነው። ጠቅላይ ሚኒስትሩ በዚሁ ንግግራቸው አጽንኦት የሰጡት በቀድሞው ጠቅላይ ሚኒስትር መለስ ዜናዊ የተጀመሩ ስራዎችን በማስቀጠሉ ላይ ነው። የእኔም ድርሻ የሚሆነው ይህ ታላቅ ሰው ከድርጅቱና ከሕዝቡ ጋር በመሆን በጽኑ መሰረት ላይ ያስቀመጥነው ሂደት ግንባታ አጠናክሮ ማስቀጠል ነው የጋራ አመራር መርሆን በማጎልበት የተጀመሩትን የልማትና የዲሞክራሲ ድሎች በተነደፈው ፖሊሲና ስትራቴጂ መሰረት በየወቅቱ ለሚያጋጥሙ ተግዳሮቶች መፍትሔ በማፈላለግና በመስጠትም የህዝቡን ትግል ማስተባበር ነው። አዲሱ ጠቅላይ ሚኒስትር በንግግራቸው ከጠቀሷቸው ነገሮች አንዱ የጋራ አመራር መርህን ማጎልበት የሚል ነው። ይህንን ሲሉ ምን ማለታቸው ነው? በፓርላማው ብቸኛ የግል ዕጩ የሆኑት ዶክተር አሸብር ወልደ ጊዮርጊስ እንደሚረዱት ይህ ከኢህአዴግ አንጻር አዲስ አይደለም። በቀድሞ ጠቅላይ ሚኒስትር ጊዜም ሁኔታው ተመሳሳይ ነበር ባይ ናቸው። በእኔ እምነት አቶ ኃይለማርያም የጋራ አሰራርና አመራርን በመጠቀም ያሉት ድሮም ቢሆን እኮ ክቡር ጠቅላይ ሚኒስትሩ የፓርቲያቸውን ውሳኔ ነው አምተው እዚህ የሚናገሩት የመንግስታቸውን ውሳኔ ነው አምተው እዚህ የሚናገሩት። ዜናዊ ክቡር አቶ መለስ ዜናዊ ቢሆኑ በፊት የራሳቸው ውሳኔ ኖሮ አያውቅም የኤመርጀንሲ ነገር ኑሮ በግል የሚያስተላልፈው ውሳኔ ሳ ይጠፋል ማለት አይደለም። በየትኛውም ድርጅት ያለ ነው። እስከሚቀጥለው ስብሰባ የስራ አስፈጻሚ የሚሆን ሚኒስትሮች ምክር ቤት ውሳኔ ቢኖር እስከሚቀጥለው ስብሰባ በራሳቸው የሚያስተላልፉት ውሳኔ ኖሮ አያውቅም ማለት አይቻልም። ለአቶ ለማርያም ይኖራል። እስከሚቀጥለው ሚኒስትሮች ምክር ቤት ወይ እስከሚቀጥለው ተወካዮች ምክር ቤት ወይ አደግ ምክር ቤት የሚወስኑ ውሳኔ ይጠፋል ማለት አይደለም። ይሄ ማለት በግላቸው እንኳን ቢወስኑም ቀርቦ በፓርቲው የሚጸድቅ ቀርቦ በመንግስት የሚጸድቅ ቀርቦ በምክር ቤት የሚጸድቅ ውሳኔ ነው ማለታቸው ማለት ነው ይሄ ጊዜ ሁልጊዜም የጋራ ኮሌክቲቭ የሆነ ሊደርሽፕ ነው የሚኖረው። በማንኛውም ህግንና ስርአትን ተከትሎ በሚሄድ ሀገር የግለሰቦች ውሳኔ አምባገነንነት አይኖርም። ይህንን ለማለት የፈለጉን የሚመስል ዶክተር አሸብር እንደሚሉት የአቶ ኃይለማርያም ጠቅላይ ሚኒስትር ሆኖ መሰየም ኢህአዴግ በመተካካቱ ፖሊሲ ለመቀጠል መወሰኑን ያሳያል። ስልጣን በትጥቅ ትግል ከተሳተፉ ታጋዮች ወጥቶ ለተተኪዎቹ መተላለፉም የተለየ ትርጉም እንደሚሰጥ እኚሁ የቀድሞ እግር ኳስ ፌዴሬሽን ፕሬዝዳንት ያምናሉ። ብዙዎች ሰዎች ሲያስቡ የነበረው ወደ ትግሉ ሜዳ የነበሩ ታጋዮች ስልጣኑን አይለቁም እነሱ ይዘውት ይቀጥላሉ የሚል እምነት ነበር የነበረው በአብዛኛው በተወሰኑ ሰዎች አካባቢ ግን በረሃ ውስጥ ገብቶ የታገሉ ሰዎች የታገሉት ለኢትዮጵያ ሕዝብ መሆኑን ያረጋገጡበትና የኢትዮጵያ ብሔር ብሔረሰቦችን ሕዝቦችን ለስልጣን ማብቃታቸውን ዛሬ እንግዲህ የአት ክቡር አቶ ኃይለማርያም ደሳለኝ በጠቅላይ ሚኒስትርነትና ና የአቶ ደመቀ በምክትል ጠቅላይ ሚኒስትርነት መሾም አረጋግጧል። እነኚህ ሰዎች በእኔ እምነት እንግዲህ ፍሽካ የያዙ የሚጫወቱ ዳኞች ናቸው። በመሰረቱ ዳኛ የስፖርት ዳኛ ጫወትም ግን እነኚህ የሚጫወቱ ዳኞች ናቸው። ለምን ያው የሚያጫወቱትም አንድ ጎል ያለውን አንድ ብሔራዊ ቡድን ያ ጎል መካከለኛ የእድገት ደረጃ ያላቸው ሀገሮች ደረጃ ኢትዮጵያ ማድረስ ነው። ኳሳችንም የእድገትና ትራንስፎርሜሽን እቅዳችን ነው። ተጫዋቹም የኢትዮጵያ ብሔራዊ ቡድን ነው። የኢትዮጵያ ብሔራዊ ቡድን ሰማኒያውም ሰማኒያ ሚሊዮን ህዝብ ነው። ተለያዩ ድረገጾች ሀሳባቸውን የገለጹ አንዳንድ ወገኖች አቶ ኃይለማርያም በትጥቅ ትግሉ የተሳተፉትን የአቶ መለስ ዜናዊን ያህል ስልጣን ላይ ይኖራቸው ይችላል ይላሉ። ዶክተር አሸብር ግን ወሳኙ ህገ መንግስቱ ነው ባይ ናቸው። ህገ መንግስቱ ነው ወሳኙ ህገ መንግስቱ ላይ የተሰጠው ሙሉ ስልጣን አቶ ሀይለ ማርያም ደሳለኝ ተሰጥቷል። በህገ መንግስቱ ማንም የሚቆርሰው የሚሸርፈው አይደለም ይሄ ስልጣን። ለዚህ ይህንን እንግዲህ ይዞ ማስቀጠል የራሳቸው ኃላፊነት ነው። እንግዲህ ስልጣኑ ተሰጥቷል። እስከ ጦር ኃይሎች ጠቅላይ አዛዥነት የደረሰ ስልጣን ነው ይህ ስልጣን። ስለዚህ ሁሉም ስልጣን በእጃቸው ነው። ማንም ተጽዕኖ ሊያሳድርባቸው የሚችል አቶ ኃይለማርያም በመንግስትና በፖለቲካ ድርጅት አመራርነት አስፈላጊው ልምድና ብቃት ያላቸው መሆኑን ኢህአዴግ አስታውቋል። ፓርላማው የአቶ ኃይለማርያምን እጩነት ተቀብሎ በጠቅላይ ሚኒስትርነት እንዲሰይማቸው ያቀረቧቸው ዛሬ ምክትል ጠቅላይ ሚኒስትር ሆኖ የተሾሙት የትምህርት ሚኒስትሩ ደመቀ መኮንን ናቸው። አቶ ደመቀ በዚሁ ወቅት ኢህአድግ ያቀረባቸው እጩ ኃይለማርያም ደሳለኝ ለኃላፊነቱ ትክክለኛ ሰው መሆናቸውን አስረድተዋል። በተለይም ደግሞ የሀገሪቱን የዴሞክራሲና የልማት መስመር በአግባቡ የተገነዘቡና ሌላውንም የማስገንዘብ ብቃት ስላላቸው በሀገራችን በብዝሃነት ላይ ለተመሰረተ ዴሞክራሲያዊ አንድነት ምሳሌያዊ የሆነ አመራር በተግባር ያረጋገጡ በመሆኑ ሀገራችን የነደፈችውን የአምስት ዓመት የእድገትና የትራንስፎርሜሽን እቅድ በመምራትና እንዲሁም ደግሞ ዲፕሎማሲው መስክ በአጭር ጊዜ ያሳዩት ፈጣን እድገትና ብቃት ከዚህም በላይ የታላቁ መሪያችን የቅርብ አጋርና አመራር በመሆን ከሳቸው ያካበቱት ልምድ በየጊዜው እያደገ የመጣው የአመራር ብቃታቸው ቀጣዩን የህዳሴ ጉዟችንን በተጠናከረ ሁኔታ ለመምራት የሚያስችል ልምድ እና ብቃት ስላላቸው ድርጅታችን ኢህአዴግ የኢፍድሪ ጠቅላይ ሚኒስትር ሆነው እንዲሰየሙ ለተከበረው ምክር ቤት በትህትና ያቀርባል። አቶ ኃይለማርያም ላለፉት ሁለት ዓመታት በመሩት የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር ዲና ሙፍቲም አዲሱ የኢትዮጵያ መሪ አስፈላጊው ልምድና እውቀት ያላቸው ናቸው ይላሉ። ከብዙ የሀገር መሪዎች ጋር፣ ከውጭ ከሚመጡ ባለስልጣኖች ጋር በምናገሩበት ጊዜ ከየትኛውም አካባቢ ከሚመጡት አብዛኛውን ጊዜ ዘጠና ፐርሰንት ማለት በላይ ይቻላል ስብሰባ ላይ ይገኛለሁ እሳቸው ከሚያናግሯቸው መሪዎች ጋር ከሁሉም የውጭ ልኡካን ቡድኖች ጋር ከኃላፊዎች ጋር ሲገናኙ ዝርዝር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እውቀት ስለ ኢትዮጵያና ስለ ዓለም አቀፍ ስለ አህጉር እንዳላቸው ነው ማስተዋል የሚቻለው። የዘለቀ አካዳሚያዊ ችሎታቸውን ከሀገራችን ተጨባጭ ሁኔታ ጋር በሚገባ አዛምደው የሚጠቀሙ ናቸው። ምንድን ነው መገምገም የሚቻለው የክቡር ጠቅላይ ሚኒስትራችንን የጠቅላይ ሚኒስትርን መለስ ራዕይ በሚገባ በቅርበት ከጨበጡትና በተግባርም እያራመዱት ካሉት የኢትዮጵያ ባለስልጣናት መካከል እንደ አንዱ ነው የማያቸው። የውጭ እንግዶችን በተረጋጋ መንፈስ፣ በረጋ ሁኔታ፣ በፈገግታ በጣም በሚያግባባ ሁኔታ ኢትዮጵያን ጥቅም በሚመለከት የአፍሪካን ጥቅም በሚመለከት ልክ ክቡር ጠቅላይ ሚኒስትሩ በሚያደርጉት መልኩ ለማስጨበጥ ጥረት የሚያደርጉ ሆነው ነው ያገኘኋቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምክትል ጠቅላይ ሚኒስትር እንዲሆኑ ለፓርላማው ያቀረቧቸው የትምህርት ሚኒስትሩ ደመቀ መኮንንም ዛሬ ቃለ መሐላ ፈጽመዋል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የመጀመሪያ የውጭ ጉዞ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመገኘት ወደ ኒውዮርክ የሚያደርጉት ይሆናል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አቶ ኃይለማርያም ደሳለኝ በዚህ ሁኔታ ቃለ መሐላ ፈጽመው በህዝብ ብዛት ከአፍሪካ ሀገሮች ሁለተኛ የሆነችው የኢትዮጵያ ጠቅላይ ሚኒስትር ሆነዋል። አቶ ኃይለ ማርያም ደሳለኝ በአንድ ወቅት ምናልባት ከሁለት ዓመት ተኩል በፊት ይሆናል ይህንን ዘገባ ካዘጋጀው ቀድሞ የአዲስ አበባ ዘጋቢያችን፣ ዛሬ ደግሞ የአፍሪካ ቀንድ ኃላፊ ከሆነው ፒተር ሃይንላይን ጋር ተከታታይ ቃለ ምልልስ አድርገው ነበር። ያኔ በገዢው ፓርቲ ኢህአደግ ቃል አቀባይነታቸው ነበር ከፒተር ጋር የተወያዩት። በዚያ ውይይታቸው ያተኮሩት ኢህአደግ ስለሚመራበት የአንድ ፓርቲ የበላይነት ፍልስፍና ሆኖ በዛሬው አዲሱ ስልጣናቸው ስለሚያራምዱትም ፖሊሲ ፍንጭ ሰጥተዋል። አዲሱ አበበ ወደ አማርኛ መልሶ ያቀርበዋል። ኢህአደግ ወደ ስልጣን ከመጣ እንደ አውሮፓ አቆጣጠር ከ1991 ዓ ም ወዲህ አቶ ኃይለማርያም ደሳለኝ ሁለተኛው የኢትዮጵያ ጠቅላይ ሚኒስትር መሆናቸው ነው። የ47 ዓመቱ ሰው አፍቃሬ ሶቪየት ኅብረት በነበሩት በአምባገነኑ ኮሎኔል መንግሥቱ ኃይለ ማርያም የሚመራውን ወታደራዊ መንግሥት ለመጣል ከኢህአደግ ጋር ጫካ ያልነበሩ ከአዲሱ ትውልድ የተገኙ መሪ መሆናቸው ይታወቃል። እንደ አውሮፓ አቆጣጠር ወደ 2010 ዓ ም መግቢያ ገደማ አቶ ኃይለ ማርያም እዚህ ይደርሳሉ ቀርቶ ቀደም ሲል ለነበራቸው የውጭ ጉዳይና የምክትል ጠቅላይ ሚኒስትርነት ማዕረጎች ይታጫሉ የሚል ምንም አይነት ፍንጭ አልነበረም። ሌላው ቀርቶ የቀድሞው ጠቅላይ ሚኒስትር የአቶ መለስ ዜናዊ ድንገተኛ ሞት የፈጠረው ሁኔታ እንኳ ወደዚህ ሥልጣን ያመጣቸዋል ተብሎ በውል አልታሰበም። አቶ ኃይለ ማርያም ደሳለኝ ዛሬ ካሉበትና ከኢትዮጵያ ፓርላማ ትይዩ ከሚገኘው የተዋበ ቢሯቸው ሆነው ኢትዮጵያ የመድበለ ፓርቲ አገር ስለመሆኗ ኮስተር ቆጣ ባለ ስሜት ነበር የሚናገሩት። የዚህ ቁጣ ምክንያቱ ደግሞ ኢትዮጵያ በአንድ ፓርቲ ብቻ ስርዓት ነው የምትተዳደረው የሚለው የምዕራባውያኑ አስተሳሰብ ነው። እንዲህ የብዙ ጎሳዎች አገር የሆነች ኢትዮጵያ ብዙ ቋንቋዎች የሚነገርባት አገር የብዙ ሃይማኖቶች መስተናገጃ ኢትዮጵያ እንደምን ሆና ነው በአንድ ፓርቲ ብቻ ስርዓት የምትተዳደረው? ይህ ስህተት ነው ይላሉ። ኦውር ሲስተም የማልቲ ፓርቲ ሲስተም ቢኮስ ዊ ቢሊይቭ ዛት ኢትዮጵያ። ስርዓታችን የብዙሃን ፓርቲ ስርዓት ነው ምክንያቱም ኢትዮጵያ ብዙ ጎሳዎች ያሉባት፣ ብዙ ቋንቋዎች የሚነገሩባት፣ የተለያዩ ሃይማኖት ተከታዮች ያሉባት ሀገር ስለሆነች አንድ ፓርቲ ብቻውን እነዚህን ሁሉ ማስተናገድ ወይም መወከል አይችልም። ስለሆነም በኢትዮጵያ የብዙሃን ፓርቲ ስርዓት ግዴታ ነው። የተቃዋሚ ፓርቲዎች ከስርዓቱ ከፖለቲካው ሂደት ተገለናል በማለት የሚያሰሙትን ሮሮም አቶ ኃይለማርያም ከኢህአደግ አመራር ጎን በመቆም ክሱን አጣጥለዋል። ኢህአደግ የኢትዮጵያን ህዝብ ፈቃድና ፍላጎት ነው የሚያስተናግደው ሲሉም ይከራከራሉ። አይ ቲንክ ዊ ሹድን እንት ሴይ ዛት ኢትስ ኖት የ ማልቲ ፓርቲ ሲስተም ኢትስ የ ማልቲ ፓርቲ ሲስተም በት ኦፍ ኮርስ። ይህ ስርዓት የብዙሃን ፓርቲ ስርዓት አይደለም ማለት ያለብን አይመስለኝም። የብዙሃን ፓርቲ ስርዓት ነው። በእርግጥ ነው ህዝቡ ይሁንታውን ስለሰጠው የአንድ ፓርቲ የበላይነት የሚታይበት ስርዓት ነው ማለት ይቻላል። እንደ አውሮፓ አቆጣጠር በ2010 የተካሄደው የኢትዮጵያ ምርጫ ዓለም አቀፍ መስፈርትን ያሟላ እንዳልነበረ አውሮፓውያን ታዛቢዎች መስክረዋል። ያም ብቻም አይደለም፣ የኢትዮጵያን የሰብዓዊ መብት አጠባበቅና አያያዝ በርካታ ምዕራባውያን ተቋማት የሰላይ ሰንዝረውበታል። አቶ ኃይለማርያም ለዚህ ትችትና ክስ ሲመልሱ፣ ታዲያ እነዚህ ትችቶች የመጡት ኢህአዴግ ከምዕራባውያን ዲሞክራሲ የተለየ አካሄድ በመከተሉ ነው ይላሉ። This is all because we don't follow the liberal uh, democratic principles which the Western countries are pushing to follow. የዚህ ሁሉ ምክንያት ምዕራባውያን አገሮች እንድንቀበል የሚወተውቱንን የለዘብተኛ ሊብራል ዲሞክራሲያዊ ስርዓትን ያለመቀበላችን ነው። ለዚህ ነው ይህ ሁሉ ጦርነት የመጣብን። በዚህም የተነሳ ሁሉም ኢትዮጵያ የምትሰራቸውንና የሰራቻቸውንም ማናቸውንም ነገር ይተቻሉ ይቃወማሉ። በተደጋጋሚ የሚተቸው የኢኮኖሚ ፖሊሲያችንና የአንድ ፓርቲ የበላይነት የብዙ ትውልዶች ኢፍትሐዊ አስተዳደር ላስተናገደችው አገራችን አስፈላጊና ኃይል ሰጭም ነው ይላሉ አቶ ኃይለማርያም። አወር ስትራቴጂ ኢዝ ቶታሊ ዲፍረንት ፍሮም ዘ ዌስተርን ዌይ ኦፍ አፕሮች ቢኮዝ ዊ ሃቭ ቱ ጌት አውት ኦፍ ዚስ ራምፓንት ፖቨርቲ አዝ ኢሚዲየትሊ አዝ ፖሲብል። የእኛ ስትራቴጂ ከምዕራባውያኑ ፈጽሞ የተለየ ነው ከዚህ አስከፊ ድህነት በቶሎ መላቀቅም አለብን። እንዲያ ከሆነ ደግሞ አዝጋሚ ሳይሆን ስር ነቀል ለውጥ ነው የሚያስፈልገን። እነዚህ ከሁለትና ሁለት ዓመት ተኩል በፊት የተሰጡ አስተያየቶች አቶ ኃይለማርያም ደሳለኝ ኢትዮጵያ ወደፊት የሚገጥሟትን ፈተናዎች እንደምን ለመቋቋም እንደተዘጋጁ ጠቋሚዎች ናቸው። ይህን አዲስ አመራራቸውን አስመልክቶ በሰጡት አስተያየትም መንግስታቸው ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ በተዉትና የአገሪቱ አምስት ተኩል ሚሊዮን የፓርቲ አባላት በሚከተሉት መንገድ ይቀጥላል ብለዋል። ን አገራችን ትክክለኛውን አቅጣጫ ይዛ እየተጓዘች ነው። የልማት ሂደቱ በስፋት በገፍ ተስፋፍቶ ይገኛል እና በዚሁ ነው የምንቀጥለው ይህንን ስናደርግ ግን ሕዝቡን በሰፊው በማንቀሳቀስ ነው። ምክንያቱም የሕዝብ እንቅስቃሴ ለዴሞክራሲያዊ ስርዓት ግንባታና ለልማት ስራ ወሳኝ በመሆኑ። አቶ ኃይለማርያም ደሳለኝ ኢትዮጵያ ቢያንስ ቀጣዩን ብሔራዊ ምርጫ ታካሄዳለች ተብሎ ቀጠሮ እስከተያዘበት እንደ አውሮፓ አቆጣጠር እስከ 2015 ዓ ም ድረስ አሁን በያዙት የጠቅላይ ሚኒስትርነት ስልጣን ይቆያሉ ተብሎ ይጠበቃል። በቀጣዩ ሳምንት ደግሞ በኢትዮጵያ ጠቅላይ ሚኒስትርነታቸው የመጀመሪያውን ጉዞ በማድረግ ወዲህ ወደ ዩናይትድ ስቴትስ በመምጣት ኒውዮርክ ውስጥ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደርጋሉ።